የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ ጥር 16 2011 ዓ ምህረት ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በሀያ ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ስራ እንዲያጠናቅቅ በአባገዳዎች ተወሰነ። የመንግስት አካላት ቶክስ ወደ እነሱ እንዳይተኩሱ እነኚህም ደግሞ እንዳይተኩሱ የመንግስት ር በተወሰነ ለሶስት ቀን መንገድ እንዲሰጠውና ሩን ክላሹ ወደ መሬት አዘቅዝቆ ልጆቻችን ወደ ቤተሰብ እና ወደ ህዝቡ እንዲቀላቀሉ ጥሪ ተደርጎላቸዋል ይመጣሉ እኛ አባ ገዳዊ ደግሞ እናምንበታለን አባ ገዳ በየነ ሰንበቱ ናቸው። ዘገባ ይኖረናል። የአቶ በረከት ስምኦን በቁጥጥር ስር መዋል እስካሁን በመንግስት ከተወሰዱት የበላይነትን ከማረጋገጥ ደረጃዎች ከፍተኛው መሆኑን የፖለቲካ ምሁራንና የፖለቲካ መሪዎች ተናግረዋል። ማይመስላቸው ሊነኩ የሚችሉ ማይመስላቸው፣ ሰዎች ወይም አካላት ሁኔታዎች ሲቀያየሩ፣ በተለይ አሁን በዚህ ሀገር በምናየው በጣም ፈጣን ተለዋዋጭ የፖለቲካ ሁኔታ ውስጥ ነገሮች ሊቀየሩ እንደሚችሉ ሊጠየቁ እንደሚችሉ ያንን ነው የሚገልጸው ያንን ነው የሚያሳየው። ዝርዝር ዘገባ ይኖረናል፣ በሙሉ ዘገባውም እንመለስበታለን። የመፍረስ አደጋ የተጋረጠባቸውን የላሊበላ ውቅር አብያተ ክርስቲያናት ከጉዳት ለመታደግና ጥገና እንዲያገኙ ለማስቻል ከፈረንሳይ የመጣ የልዑካን ቡድን ጥናት እያካሄደ መሆኑንም የተመለከተ ዘገባ ይኖረናል። ሌሎች ዘገባዎችን ይኖሩናል። ጋቢና። ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ እመጣለሁ። የሱዳኑ ፕሬዚዳንት ኦማር አልበሽር ለታወከችው ሀገራቸው እርዳታ ፍለጋ ትላንት ኳታር ነበሩ። ጉብኝቱን ያደረጉት ባለፉት አራት ሳምንታት መንግስታቸውን በመቃወም ሰልፍ የወጡ ዜጎች መገደል፣ መጎዳት እና መታሰር እንዳሳሰባት ዩናይትድ ስቴትስ እየገለጸች ባለችበት ወቅት ነው። ባሽርና የኳታሩ መሪ ሼክ ታሚን ቢን ሀማድ አልታኒ ትላንት ዶሃ ከተማ በተገናኙበት ወቅት በጦርነት የተበታተነችውን ዳርፉርን ጨምሮ በበርካታ ርዕሶች ላይ ተወያይተዋል ሲል የኳታር ዜና አገልግሎት ዘግቧል። ይህ በእንዲህ እንዳለም በካርቱም የተባበሩት የአረብ ኤምሬቶች፣ ሩሲያና ቱርክ ለሱዳን እርዳታ ለመስጠት ያቀረቡትን ሀሳብ ሀገራቸው መቀበሏን የነዳጅ ሚኒስትሩ አዛሪ አብዱል ቃድር አስታውቀዋል። ሀገራቱ ምን ያህል እርዳታ ለመስጠት ቃል እንደገቡና መቼ እንደሚደርስ ግን ሚኒስትሩ በግልጽ አላሳወቁም። በሌላ በኩል ባለፉት አራት ሳምንታት ሱዳን ውስጥ በተካሄዱ ጸረ መንግስት ሰልፎች ብዛት ያላቸው ሰዎች እየተያዙ መታሰራቸው እንዳሳስበው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በትላንትናው እለት አስታውቋል። የሱዳን ሕዝብ በሀገሪቱ የፖለቲካና የኢኮኖሚ ለውጦች እንዲደረጉ በሰላማዊ መንገድ የሚያቀርበውን ጥሪ እንደግፋለን ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ በመግለጫው አክሏል። አዲስ የተመረጡት የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ፌሊክስ ሺሰዴኬ ዛሬ ቃለ መሐላ ፈጽመዋል። በስነ ስርዓቱ ላይ ንግግር በሚያሰሙበት ወቅት ግን በህመም ምክንያት ንግግራቸው እንዲቋረጥ እንደነበረ ተዘግቧል። በሺዎች የተቆጠሩ የአዲሱ ፕሬዚዳንት ደጋፊዎችና ተሰናባቹ ፕሬዚዳንት ጆሴፍ ካቢላ ኪንሻሳ ከተማ በተካሄደ ስነ ስርአት ላይ ተገኝተዋል። ሺሰኬዲ መናገር ጀምረው ነበር። የብሔራዊ ቴሌቪዥን ካሜራዎች ግን ፕሬዚዳንቱ ንግግራቸውን ከማብቃታቸው በፊት ትኩረታቸውን ወደ ሌላ አቅጣጫ ዙረዋል። የፕሬዚዳንቱ ረዳቶች በዚህ መሀል ደጋ ክፈው እንዲቀመጡ ማድረጋቸውና ውሃ እንዳቀበሏቸው ሮይተርስ የዜና ወኪል ዘግቧል። ዘገባው አክሎም ሺሰኬዲ ለአፍታ ካረፉ በኋላ ወደ ፖዲየሙ ተመልሰው ንግግራቸውን ያቋረጡት በተራዘመው የምርጫ ሂደት በመዳከማቸውና የወቅቱ ሁኔታ በፈጠረባቸው የደስታ ስሜት ምክንያት መሆኑን አስረድተዋል። የቬንዙዌላው የተቋሚ መሪ ሁአን ጊዲዮ የሽግግር ፕሬዝዳንት ናቸው ሲሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ይፋዊ እውቅና ሰጡ። የፕሬዝዳንት ትራምፕ የትላንት መግለጫ የወጣው የቬንዙዌላ ብሔራዊ ሸንጎ የ ኒኮላስ ማዱሮ አስተዳደር ህጋዊነት የለውም ሲል ካወጀና ተቃዋሚው ጊዮዶም የሽግግር ፕሬዚዳንት እኔ ነኝ ካሉ በኋላ ነው። በመጨረሻም በአፍጋኒስታን ለአስራ ሰባት አመታት የዘለቀው ጦርነት በፖለቲካ ድርድር ለማብቃት በዩናይትድ ስቴትስና በታሊባን መካከል ኳታር ውስጥ የሚካሄደው የሰላም ንግግር መቀጠል ትልቅ ተስፋ አሳድሯል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን ነው የምናልፈው። የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በሀያ ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ስራ እንደሚያጠናቀቅ በገዳዎች መወሰኑን ዛሬ አባገዳዎቹ አንዱ አንዱ ለአሜሪካ ድምጽ ተናግረዋል። የኦሮሚያ ብሔራዊ ክልላዊ መንግስትና የኦሮሞ ነጻነት ግንባር ኦነግን ለማሸማገል የተቋቋመው ኮሚቴ ዛሬ በአምቦ ከተማ በዩኒቨርስቲ ውስጥ ባካሄደው የእርቅ ስነ ስርዓት በኦሮሞ ባህል መሰረት ኮር ማበሬ በማረድ በይፋ እንዲፈጸም ማድረጉን አባገዳ በየነ ሰንበቱ ተናግረዋል። ማምሻውን አነጋገሪያቸው ነበረ። የዚህ የአባገዳዎች ውሳኔ ከቀናት በፊት የተደረገውን የኦሮሞ ነጻነት ግንባርን እና የኦሮሚያ ክልላዊ መንግስትን ለማሸማገል የተሰባሰቡ ኮሚቴዎች ማለትም የአባገዳዎች፣ ገዳዎች፣ የሐደ ሲቄዎች፣ የሀገር ሽማግሌዎች፣ የዩኒቨርሲቲ መምህራን፣ ወጣቶች፣ የፖለቲካ ፓርቲ ተወካዮች ተሰባስበው በአንድ ላይ ችግሮቻቸውን እንዲፈቱና ምዕራብ ኦሮሚያ ውስጥ በተለይ የተከሰተውን ግጭት ለማብረድ በሁለቱም በኩል የነበረውን የተኩስ እንዲቆም በተጀመረው የሽምግልና ስነስርዓት አማካኝነት ሁለቱን በአንድ ላይ አስቀምጠው ካነጋገሯቸው በኋላ የተቋቋመው ኮሚቴ ሰባ አንድ አባላትን የያዘው ኮሚቴ በዛሬው እለት ኮርማ በሬ በማረድ በኦሮሞ ባህል መሰረት ሁለቱም ወደ እርቅ እንዲመጡና ወደ ሰላም እንዲመጡ ውሳኔ ላይ ተደርሰዋል። አነጋገራቸው ነበር። አባገዳ ሰንበቶን ያ ጦሩ ደግሞ ከአባገዳ ሆይ ጋር፣ ከሀገር ሽማግሌዎች ጋር ተወያይተናል። ሁለቱም ጦር ይራራቅና ያ የኦነግ ጦር ወደ ሰላማዊ ወደ ሀገር እንዲገባ በተወሰነ ጊዜ ጦሩ ጥሪ ተደርጎለት የማይገባ ከሆነ እንግዲህ ሀገሪቷ ሰላም ያስፈልጋል የህግ በላይነት አንድ ሀገር የህግ በላይነት ካልለት ሀገር ልትሆን አይችልም። የህግ በላይነት ደግሞ ተከብሮ ህዝቡ በሰላማዊ ወጥቶ እንዲገባ ነው። እስከ ሀያ ቀን ሁሉም ተጣርተው እንዲመለስ ነው። ሀገር ሽማግሌዎች የተወሰነለት ቦታ እና ከዛ በኋላ በሰላማዊ ሽግግር መንግስት በካርድ የሚመረጠው ነው እንጂ አንዱ ነገ ጦርነት ይፈጥርና የራሱ ስልጣን ይይዛል ሌላውም ጦርነት ይፈጥራል። ይሄ ጦርነት አያስፈልግም። በሀገሪ- በሀገሪቷ ህግብና ህግ መሰረት መመራት አለበት ብለን ያው ይህን ወስነናል። አንድ መንግስት ነው እንጂ በአንድ ሀገር ላይ የምኖረው ሁለት መንግስት የለም። በዚህ መሰረት የኮርማ በሬው ከታረደ በኋላ ሁለቱም ወደ ትንኮሳ እንዳይገቡ ወደ ግጭት የሚቀሰቅስ ምክንያቱም አሉ አባገዳ ሰንበቶ። ምክንያቱም ሁለቱ በሚጋጁበት መንግስትም የኦሮሞ ነጻነት ግንባር ታጣቂ ወታደሮችም ትንኮሳ በሚፈጽሙበት መንግስትም አጸፋውን ለመመለስ በሚወስደው እርምጃ፣ በመሀል እየተጎዳ ያለው ህብረተሰቡ ስለሆነ ሁለቱም ከእንደዚህ አይነት ነገር እንዲታቀቡ ይህንንም የማያደርግ ለህዝብ የማይገዛ ዋናው መሰረቱ እነዚህ የታጠቁት የኦሮሞ ነጻነት ግንባር ወደ ትጥቅ የገቡበት ምክንያት ለህዝብ ስለሆነ መንግስትም የቆመው ለህዝብ ስለሆነ ሁለቱም ወደዛ እንዳይገቡ የእርግማን ያህል በባህሉ መሰረት ከታረደ በኋላ ከጉበቱን እንግዲህ ሁሉም እንደሚቋደሱት እና ከአንድ አንጀትን የወጣ ነው ለሚል ተምሳሌታዊ ንግግር፣ ያንን ካደረጉ በኋላ በአባገዳዎች እንደ እርግማን ያን ሀሳቡን ይህንን የተነሳበትን ነገር አልፎ ለዛ ለግጭት የሚያነሳሳ ካለ ተረግሟል የሚል ተምሳሌ የተያዘ ባህል ነው ብለዋል አባገዳ በየነ። ከዛ ውስጥ ከአንድ ወንድ የወጣን ስለሆነ ሁለተኛ አንመላለስም፣ አገር ሰላም እናደርጋለን፣ በጥል አንሄድም፣ በሰላማዊ መንገድ አብረን እንሄዳለን ብለን ማለን በት ይህንን የሚያደርግ ሰው እስከ ሰባት ትውልድ ቤተሰቡ እንዲያልቅ ይሄ ደግሞ ይሆናል ይህንን ካደረጉ በኋላ የኦሮሞ ነጻነት ግንባር ሰራዊቱን ወይም የታጠቀውን ሰራዊት ከጫካ ወደ ካምፕ ለማስገባት በሚደረገው ሂደት ሰራዊቱም መሳሪያውን ወደ ታች ዘቅዝቆ ወደ ተዘጋጀለት ካምፕ እንዲገባ የመንግስት ወታደሮችም ደግሞ መንገዱን ከፍተው ህዝቡን በሰላም ተቀብሎ ጉዳዩ በሰላም እንዲጠናቀቅ ውሳኔ ላይ ተደርሷል ብለዋል አባገዳ በየነ የመንግስት አካላት ቶክስ ወደ እነሱ እንዳይተኩሱ እነኚህም ደግሞ እንዳይተኩሱ፣ የመንግስት ር በተወሰነ ለሶስት ቀን መንገድ እንዲሰጠውና ሩን ክላሹ ወደ መሬት አዘቅዝቆ ልጆቻችን ወደ ቤተሰብና ወደ ህዝቡ እንዲቀላቀሉ ጥሪ ተደርጎላቸዋል። ይመጣሉ። እኛ አባ ገዳዎች ደግሞ እናምንበታለን። ይህም በሀያ ቀናት ውስጥ ይጠናቀቃል። ምክንያቱም ሁሉም ለአባ ገዳዎች ለኦሮሞ ማህበረሰብና ለእምነቶቻቸው ተገዢዎች ናቸው፣ ታላላቆቻቸውን ያከብራሉ ብለን እናምናለን ብለዋል። በየወረዳው አለ፣ በየክፍለ ከተማ አለ። በቅርቡ የሚንትር ቦታ እንዳለ ያው የራሳቸው የኦነግ አባላት አሉ። እነሱ በየቦታው ያሉትን ተነጋግረንበታል። በቅርብ ወደሚገኘው ወረዳ ይገባል። ከዛ ወይም ከተማ ከዛ በኋላ በዞን አንድ ላይ ይጠራቅምና ህዝቡ ወጥተው ህዝቡ ወጥተው በሰላማዊ ህዝቡ እንዲቀበለው ነው። ስለዚህ እነኚህ ልጆች በሌብነት አይደለ ወይም ደግሞ ለሌላ እንትና ለነፃነቱ እስከሆነ ድረስ ህዝቡ ደግሞ መቀበልና ለዚህ ጦር ከመንግስት ጋር ጥሩ እንክብካቤ እንዲሆንለት ነው አባገዳ ይህንን የወሰደው። ኦነግ መሪውም ለአባ ገዳና ለኦሮሞ ህዝብ ነው የሰጠው። ይሄ ትልቅ ነገር ነው። የኦሮሞ ህዝብ ደግሞ አባ ገዳና የኦሮሞ ህዝብ ትልቅ ሸክም ነው እያለው ይህንን ለወደፊት ለመፈጸም እንግዲህ ከእግዚአብሔር ጋር አብረን እንሰራለን ማለት ነው ከመንግስት ጋር አያይዘውም እንዲህ ያሉ ግጭቶች በኦሮሚያ ክልልና በኦነግና በኦሮሚያ ክልል መንግስት መካከል ብቻ ሳይሆን በመላ ሀገሪቱ በተለያየ አካባቢ ብሄርን መሰረት ያደረጉ፣ ጎሳን መሰረት ያደረጉ፣ ማንነት ላይ የተሞረኮዙ፣ ወሰን ክልሎችን የተመለከተ ግጭቶች በተለያዩ ቦታዎች ናቸው ያሉት። እሱ ደግሞ እንደ አባገዳም እንደ ሀገር ሽማግሌዎችም ያሳስበናል። ስለዚህ መጀመሪያ የኦሮሚያ ክልል አካባቢን ሁኔታ እናቀዝቅዝና በሱ ውሳኔ እንስጥ እንጂ ወደ ሁሉም አካባቢዎች በመጓዝ በመላው ኢትዮጵያ ሰላም እንዲሰፍን ጥረታችንን እንቀጥላለን ብለዋል። አባገዳ የነ የራሱን ቤት የማይጠርግ ሰው ጎረቤት ቤት ግና አጽበ ማለት ትንሽ ይከብዳል። መጀመሪያ የራሳችን አጥርተን ሰላም አድርገን ምሳሌ ወስደን ሌላውንም እቅድ ይዘናል ለመሄድ ከሃይማኖት አባቶች ጋር አብረን ነው የምንሰራው። እኛ ከሀገር ሽማግሌዎች ጋር አብረን ነው የምንሰራው። በየክልሉ በየክልሉ ሄደን ይኸው የእኛ ምሳሌ ነው ብለን ምሳሌ ወስደን የምንሄድበት ነው። ወደፊት ደግሞ ይህንን በኦሮሚያ ብቻ ሳይሆን በሁሉም ቦታ ሄደን ሰላም እንዲሆን ነው የምናፈልገው። አባገዳ በየነ ሰንበቱ አያይዘው እንግዲህ ይሄንን እንከታተላለን እኛም እንደተባለው ይደረጋል ካሉ በኋላ ሁለቱም ወገኖች ለአባገዳና ለኦሮሞ ሕዝብ ጉዳዩን አሳልፈው መስጠታቸው ደግሞ የበለጠ ጉዳዩ አሳሳቢ መሆኑን ተግተን እንድንሰራበት ያደርገናል ብለዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። የመፍረስ አደጋ የተጋረጠባቸውን የላሊበላ ውቅር አብያተ ክርስቲያናት ከጉዳት ለመታደግና ጥገና እንዲያገኙ ለማስቻል ከፈረንሳይ የመጣ የሎካን ቡድን ጥናት እያካሄደ ነው። ቡድኑ ከኢትዮጵያ መንግስት ጋር በተደረገ ስምምነት ነው ዛሬ ወደ ስፍራው አቅኝቶ የቅድመ ጥናት መርሃ ግብሩን እያካሄደ ያለው። የልኡካን ቡድኑ ከባለፈው ጥር 13 ወር ጥር 13 2010 ዓ ም ጀምሮ በስፍራው ተገኝቶ ጥናት ሲያካሄድ የቆየ ሲሆን ዛሬ ወደ አዲስ አበባ ተመልሷል። ነገ ደግሞ ከሚመለከተው የሚኒስቴር መስሪያ ቤትና ባለድርሻ አካላት ጋር በደረሱባቸው ጭብጦች ዙሪያ ውይይት ያደርጋሉ ተብሎ ይጠበቃል። መስፍን አራጌ ተከታዩን ዘገባ አልኮልናል። በ13ኛው መቶ ክፍለ ዘመን የተገነቡትና ዓለምን በአድናቆት አፍ ያስያዙት የላሊበላ ውቅር አብያተ ክርስቲያናት ዛሬ ላይ አንደበት አውጥተው ባይናገሩም ጉስቁልናቸው የተጋረጠባቸውን ስጋት ይመሰክራል። ለዚህም ይመስላል ከሃይማኖት አባቶች እስከ ፖለቲካ አመራሩ ከምዕመኑ እስከ ጦማሪው የድረሱልን ጥያቄዎችን ሲያስተጋቡ የቆዩት። ጥገናውን ጨምሮ ሌሎች ተያያዥነት ያላቸውን ተግባራት ለማከናወን ከ3 መቶ ሚሊዮን ብር በላይ እንደሚያስፈልግ ይፋ የሆነው ከወራት በፊት ነበር። ጉዳዩ ያሳሰባ ባለ ባለድርሻ አካላትም የድርሻቸውን ለመወጣት እጃቸውን ዘረጉ። ከፌዴራሉ ቅርስ ጥናትና ጥበቃ ከክልሉ መንግስትና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባ ሚሊየን ብር ገደማ ተገኘ። በዚሁ ሰሞን ነበር ከወደ ፈረንሳይ አንድ ዜና የተሰማው ጠቅላይ ሚኒስትር አብይ አህመድ ፈረንሳይን በጎበኙበት ወቅት ከፕሬዚዳንት ኢማኑኤል ሆዋን ሚሸል ፍሬድሪክ ማክሮንና ከሀገሪቱ ከፍተኛ ባለስልጣናት ጋር በላሊበላ ውቅር አብያተ ክርስቲያናት ዙሪያ መከሩ። ምክራቸው ፍሬ ይዞ የፈረንሳይ መንግስት ታላቁን የቅርስ ስፍራ ለመጠገን ወይም ለማስጠገን ታላቅ አጋርነቱን አረጋገጠ። ይህንኑ ተከትሎ ነበር ስድስት ልኡካን የያዘ የጥናት ቡድን ከፈረንሳይ ተነስቶ ወደ ቀድሞዋ ደብረ ሮሃ ወደ ዛሬዋ ላሊበላ ከተማ የዘለቀው። ስራውን ለመጀመርም ሆነ ቀጣይ አቅጣጫዎችን ለማመላከት በቅርሱ ዙሪያ የተደረጉ ጥናቶች እንዲቀርቡለት ጥያቄ ማቅረቡን ነው በባህልና ቱሪዝም ሚኒስቴር ህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኝ አባተ የሚናገሩት። ከፈረንሳዮች ጋር የሚመጣውን ነገር ማየት አስፈላጊ ስለሆነ ወደ አዲስ አበባ መጥተው ጥናቱን ማየት አለብን ለፕሬዚዳንታችን ማቅረብ አለብን የሚል ጥያቄ ነው ያቀረቡት። አንደኛ እኛ ያስቀመጥነው እንደ አዲስ ረጅም ጊዜ መውሰድ የለበትም የተጠና ጥናት አለን። ችግሩ አሳሳቢ ነው። አሳሳቢም ስለሆኑ ነው ጠቅላይ ሚኒስትራችን ለፕሬዚዳንቱ የመጀመሪያ አጀንዳቸው አድርገው ያቀረቡት። ስለዚህ ፈጣን ምላሽ እንፈልጋለን የሚል ከኛ በሚኒስትሮች ደረጃ፣ እንዲሁም በቅርስና ጥበቃ ባለሙያዎችም ውይይት ተደረገ። እስካሁን ድረስ ያሉት ጥናቶች ምንም ነገር ሳይቀር ስጡን የሚል ጥያቄ ነው የጠየቁት። በሶፍት ኮፒም በሀርድ ኮፒም ያሉንን ጥናቶች ሰጠናቸው። ማለት ይሄንን ካነበቡ በኋላ ላሊበላ ላይ መሄድ የሉካን ቡድን መጡ፣ ከፈረንሳይ። ስለዚህ ሰኞ ዕለት ሄዱ። ስለዚህ እነሱ ምንድን ነው ያነበቡትን የጥናት ስራዎችን ካላቸው ልምድ አንጻር ሄደው ማየት የፈለጉትን ነገር አይተው መጨረሻ አርብ ላይ ደግሞ ውይይት ይደረጋል። ስለዚህ አሁን የሚፈጽሟቸው ተግባራት በእናንተ የተጠኑ ወይም ደግሞ በሀገር ውስጥ የተጠኑ ጥናቶች እና በተጨባጭ መሬት ላይ ያለውን የቅርሱን ሁኔታ ሚዛን ካስገቡ በኋላ ይሄንን ካዩ በኋላ እንግዲህ ለፕሬዝዳንታቸው ለሚመለከተው አካል ያቀርባሉ ማለት ነው። ከዛ በኋላ በመንግስት ደረጃ የሚወያዩትን ተዋይተው ይሄን እንሄዳለን የሚሉንን ነው እኛ የምንጠብቀው። እንግዲህ ጠግኑትም በገንዘብ የሚደግፉ ምናምን አናቅም ምን እንደሚሉ ማለት ነው። ስለዚህ እኛ የአስፈላጊ የሆነውን ዶክመንት ስለሰራቸውን በላሊበላ ሂደዋል። እንግዲህ ሲመለሱ ምንድነው የሚለውን አርብ በሚደረግ ውይይት የምንሰማው ይሆናል። ማለት ጥናት ማድረጉ መልካም ቢሆንም ቅርሶቹ ላይ ከአንዣበበው አደጋ አንጻር ተግባራዊ እንቅስቃሴው እንዲፋጠን ጥሪ የሚያስተላልፉት የደብረ ሮሃ ቅዱስ ላሊበላ ገደማ አስተዳዳሪ መምህር ቆሞስ አባ ጽጌ ስላሴ መዝገቡ ናቸው። ጥናቱ ጥሩ ነው። ቃል መግባታቸውንም ተስፋ ማድረጋችን ጥሩ ነው። ነገር ግን ወራት ቀርቶ ቀናት እንዲያልፉ አንፈልግም። አሁን ባለው በምናየው ችግር ፍልፍል አብያተ ክርስቲያናቱ በዕድሜ ርዝመት፣ ባልተጠና የጥገና ስራዎችና በሌሎች ክንያቶች አደጋ ላይ ወድቀዋል። የስልጣኔያችን አሻራ የማንነታችን መገለጫ የሆኑትን ቅርሶች የማስቀጠል ታሪካዊ ኃላፊነት አለብን ይላሉ። የደብሩ አስተዳዳሪም ሆኑ የሕዝብና የዓለም አቀፍ ግንኙነት ዳይሬክተሩ በተለይ አሁን ችግር ላይ ናቸው የሚባሉት በከፍተኛ ችግር እነዚህ መጠለያ የተሰራላቸው ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ አማኑኤልና ጌታ አባሌ ባመስ ሚባሉት እነዚህ ስራቸውም ትልልቆቹ አብያተ ክርስቲያናት ናቸው። ችግራቸውም ከሌሎቹ ይልቅ እጅግ የተጎዱት ናቸው። ከእርጅናው ይልቅ የተለያዩ አጥኚዎች ወይም ተመራማሪዎች ለጥገና በማለት ብዙ ጉዳት አድርሰውበታል። በመሮ በመቆርቆር፣ በመዶሻ በመደብደብ፣ የተለያየ ነገር በማድረግ ስለተጎዳ እንዲሁም ደግሞ ከፀሐይና ከዝናብ ለመከላከል ተብሎ የተሰራው መጠለያ ስጋት ሆነዋል። ነው ይሄ ዳሱ መነሳት አለበት። ምክንያቱም የንፋስ መጠኑ በጨመረው ቁጥር የዛሬ አስራ አንድ አመት የተሰራውበት ንፋስ መጠን እና አሁን ነገሮች እየተቀያየሩ ነው። ስለዚህ ድንገት የሆነ ነገር የመፍረስ አደጋ ቢያጋጥመው የሚል ስጋቶች ይቀ ለህንፃ ቤተ ክርስቲያኑ መከለያ ተብሎ የተሰራው ግዙፍ ዳስ እግሩ ቤተ ክርስቲያናቱን በሚያገናኙ የውስጥ ለውስጥ መንገዶች አናት ላይ ነው የተተከለው። ዳሱ በከፍተኛ ጥንቃቄ ካልተወገደ በቀር እስካሁን በጥናት ያልተደረሰባቸውን ረቂቅ የስነ ህንፃ ጥበቦች ጨምሮ ቅርሶቹ አደጋ ሊደርስባቸው ይችላል። እንደ ብዙሃኑ ለሰባት ዓመታት ታስቦ የተሰራው ዳስ ዛሬ አስራ አንድ ዓመታትን አልፏል። የጊዜው መርዘም የሕንፃዎቹን ህመም ያባብሳል ነው የተባለው። ሲሰራ ለሰባት አመት ጊዜ ያገለግላል ተብሎ ነበር። አሁን ከአስር አመት በላይ ሆነው። ሌላው ላዩ ላይ የተተበተበው ብረቱ በጣም ከባድ ብረት ነው። በክሬን ነው የተፈቀለው እንጂ በሰው ሸክም መንቀሳቀስ አይችልም። እያንዳንዱ ብረቱ የትንም ሾቹም እንኳ ቢሆነ። ስለዚህ ብረት ከባድ ከመሆኑ ባሻገር ደግሞ ነፋሱ ይህንን ኬንዳውን ከላይ ያለውን መጠለያውን አወዛውዞ ቢያነሳው ብረቶቹ ቢፈታቱ ብረቱ የሚወድቀው ከቤተ ክርስቲያን ጣራ ላይ ነው። ጣራው ደግሞ ለረጅም ጊዜ የቆየ የድንጋይ ብቻ ስለሆነ አይችለውም ከብረቱ የሃይማኖት አባቶችም ሆነ የምሁራኑ ስጋት የምእመኑም ሆነ የኢትዮጵያ ጭንቀት ምክንያታዊ ቢሆንም የተጀመሩት ተስፋ ሰጪ እንቅስቃሴዎች በተግባር እስኪለወጡ በትዕግስት መጠበቅ እንደሚያስፈልግ ተገልጿል። በተለይ የላሊበላ ውቅር አብያተ ክርስቲያናት አሰራር ልዩ ባህር የተላበሱ ልዩ ገጽታ የተጎናጸፉ በመሆናቸው ጥገናውን ለመጀመር ከፍተኛ ጥንቃቄ መውሰድ ይገባል እንደ ዳይሬክተሩ የላሊበላ ህንፃ አሰራር ከምንም በላይ ልዩ የሚያደርጋቸው ባህሪዎች አሉ። አንዱ ከአንድ ፍልፍል አብያት ድንጋይ መሰራት ከአለት የተፈለፈለ ነው። ሁለተኛውና ልዩ የሚያደርገው ደግሞ ከላይ ወደ ታች የተሰራ ነው። እንዲህ አይነት ቅርስ ሌላ ቦታ ተሰርቶ ቢሆንና ልምድ ቢኖር ኖሮ በአንድ ጊዜ ነከሌ ጋር ይመሳሰላል ብለህም ትሰራዋለን። ለሁሉም የከበደ ነው። ህብረተሰቡ አሁን ፈጥኖ የሆነ ነገር እንዲደረግ የመፈለግ ነገር አለ። ይሄ መቆርቆር በጣም እጅጉን ፈልገ ነው። ግን ደግሞ ለባለሙያዎች ትንሽ ሩብ መስጠት አለብን፣ ማዳመጥ አለብን። የመንግስት አጀንዳ ሆኗል። አሁን በጠቅላይ ሚኒስትራችን ሲያዝ የኢትዮጵያ ትልቅ ፕሮጀክት ሆኗል ማለት ነው። ባለሙያዎችም ወጣቶችም ምሁራንም የአካባቢው ማህበረሰብ አጠቃላይ ለቅርስ ተቆርቋሪ የሆነ ህዝብ በትዕግስት ይሄንን ጉዳይ እንዲጠብቅና ሁልጊዜ ከጎናችን እንዲሆን ይሄ ያስፈልጋል። አባቶች በጸሎታቸው መጠንከር አለባቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን እናመሰግናለን አሁን ከድሬዳዋ ሲጠናቀር ወደ ቆየው ዘገባችን ነው የምናልፈው በድሬዳዋ በጥምቀት አከባበር ላይ ያልታወቁ ሰዎች ፈጽመውታል የተባለውን ትንኮሳ ተከትሎ የተነሳው አለመረጋጋት ትላንትናና ዛሬ መቀጠሉን ዘጋቢያችን አዲስ ቸኮል በተከታዩ ዘገባ ከድሬዳዋ ደርሶናል። በዛሬ ሁለት ጠዋት ከንቲባው የአዲስ ከተማ ነዋሪዎችን ያናገራል ተብሎ በድምጽ ማጉያ ተለፍፎ ነዋሪዎች በተስፋ ሜዳ ተሰብስበው የነበረ ቢሆንም ቆይቶ ግን ከንቲባው ሶስት መቶ ተወካዮች ተመርጠው በአዳራሽ እንወያይ ብለዋል መባሉን ሲሰሙ ተቃውሞ እንደተጀመረ ነው የአይን ማኞች ለቪኦኤ የተናገሩት ጥያቄዎች ሳያነሱ ከነበሩት መካከል ወጣት ናትናይል እንዲህ ይላል ከንቲባውና አስተዳደሩ ያለው እዚ ተስፋ ሜዳ የሚባል ቦታ አለ እዛ ላይ ጠዋት ሶስት ሰዓት ከሁለት ሰዓት ባለው መጥቼ አዋራችኋለሁ፣ መፍትሄ እናደርጋለን ብሎ ነበረ እና ህዝቡ ሁሉ ወጥቶ መፍትሄ እየጠበቀ ነበር። እዛ የቀልሳተራ ተስፋ ሜዳ አካባቢ ማለት ነው። አሁን ያንን እንትን እየጠበቀ ሳለ አራት ሰዓት አለፈ፣ አራት ተኩል ሆነና፣ በቃ የማይመጣ ከሆነ ይህ ንቀት ነው። ስለዚህ እኛ ሄደን እናናግረው በሚል ነው ህዝቡ እንዳለ መውረድ ጀመረ። እሱ ለማዋራት ያለበት ቦታ ድረስ ሄዶ ለማዋራት ወረደ እንደ ድንገት እዛ በሚደርሱበት ሼል አካባቢ በሚደርሱበት ሰዓት ላይ አድማ በታኞች ምናምን መጡ የህዝቡን መሰብሰብ ሲያዩ እነዚህ እኛ ለማዋራት ነው እነዚህ እየሄዱ የነበረው ወደዛ መተኮስ ጀምሩ አድማ በታኞቹ የጨስ ቦምብ ማለት ነው አንደኛው ዘብሻውን የቀሰቀሰው ወይ የመጡት አካላቶች እነዚህ አድማ በታኞች በስነ ስርዓት ጠርተው ምንድን ነው ችግሩ ውስጥ ይቆሙ እኛን አዋሩ ምናምን ብለው ቢያዋሯቸው መፍትሄ ማድረግ ይቻል ነበር ቀጥታ ግን እርምጃ ያንሰዱት ሲወስዱ ወደ አልተፈለገ ነገር ወሰደው። ነገር አዲስ ከተማ ላይ ከንቲባው ይመጣሉ ብሎ ሲጠብቅ የነበረው ነዋሪ አለመምጣታቸውን ተከትሎ ከአዲስ ከተማ ና ግንፍሌ ወደ ሼል በመሄድ የድሬዳዋ መግቢያ የሆነውን መንገድ ዘግተውታል። ይህንን ተከትሎም ከአምስት ሰዓት ጀምሮ ደቻቱ፣ ገንደ ቆሬ ና ጎሮ እንዲሁም ሳቢያን አካባቢ ብሪጅ ሰኢዶን ና መስቀለኛ አካባቢ ነዋሪዎች ለተቃውሞ ወደ ጎዳና ወጥተዋል። ከዚራ ጥቂት ወጣቶች ወጥተው የነበረ ቢሆንም በፖሊስ ኃይል ተበትነዋል። የወጣቶቹ ጥያቄ መነሻው ከነበረው የቤተ ክርስቲያንን ጥቃት ከመቃወም ወጥቶ ወደ ልማትና መልካም አስተዳደር ዞሯል። በተለይ አዲስ ከተማ ነዋሪዎች ከውሃ፣ መንገድ ስራ፣ እድል ፈጠራ፣ ፍትህና መልካም አስተዳደር አንጻር አሉብን ያሏቸውን ጥያቄዎች ሲያነሱ ተደምጠዋል። ወጣት ናትናይል እንዲህ ይላል። ስራ መሬት ላይ የወረደ ነገር ማየት ይፈልጋል በማነጋገርም ቃል በመግባትም አሁን ሀሳቦችን እኮ በተለያዩ አቅጣጫ ኮ ሰምተዋል። ምን አይነት ምን አይነት ጥያቄዎች እንደሆኑ ምን አይነት ምን አይነት ሀሳቦች እንደሆኑ ለረብሻው መነሻ ምክንያት እንደሆኑ አውቀውታል፣ እስካሁን ማለት ነው። እነዛ ነገሮች ላይ ተነጋግረው በቀጥታ እርምጃ መውሰድ ለምሳሌ መንገድ ነው አይደል የሚባለው? ዶዘሩ መቱ መቆፈር ነው መጀመሪያ ያለበት። ቢጀምር ሰው ብሎ ስሞት ነው እጁን ስሞ ነው የሚቀበለው። ዋ ቢለቅ ዋው በስምንት ቀን በሰብ ዘጠኝ ቀን ነው ይመጣው አንድ ቤት ውስጥ ስድስት ልጅ አለ አንድ ቤት ውስጥ እህት ወንድ ምናምን እናት ከሚ ከልጇ ጋር ልጅ ከሚስቱ ጋር አንድ ቤት ውስጥ ነው እንደዚህ ነው እየተኖረ ያለ ይህንን ማህበረሰብ ማጥቃት ትንሽ አይከብድም አስራ ስምንት ቀን ዋስ ይዘጋብህ እንዴት ነው እሺ ምን ምን ነው የምታደርገው ያያዋ አሁን ድሬዳዋን የሚያክል ከተማ የምትባል ፌዴራል ተብላ ስያሜ ይሰጣት ሀገር ላይ ያያዋ ስጠጣ ትንሽ አይከብድም ስለዚህ እነዚህ የታመቁ ጥያቄዎችን መመለስ ነው ያለበት። በከንቲባ ጽህፈት ቤት የሚሰሩና ስማቸው እንዲጠቀስ ያልፈለጉ አንድ አመራር ግን ከንቲባው ከመጀመሪያውም በአዳራሽ ልወያይ እንጂ ሜዳ ተሰብሰቡ እመጣለሁ አላሉም ብለዋል። የወጣቶችን ጥያቄዎች ከሚያስተባብሩት መካከል አንዱ የሆነው ወጣት ጌትነት ቢሆን በዚህ ሰዓት ሰላም ነው ቅድሚያ የሚሰጠው ብሏል። አሁን ወጣቱ በአሁኑ ሰት በጣም ሆ ብሏል። ማን ነው እዛ ጋ ሄዶ ወጣቱን እንደዚህ ብሎ የሚያስረዳው ማለት ነው። ስለዚህ አሁን አስተዳቸውን እንጠቁም ከተባለ ከታች ወደ ላይ መውረድ መቻል አለበት ማለት ነው በየቀበሌያቸው ስር ያሉ አመራሮች ይህንን ስራ መስራት ሊኖር ይጠበቅባቸዋል። አሁን ዛሬ አመት ተነስቶ ተነስቶ ህዝብ እየተመታ በመሳሪያ ግር እየተመታ ኑ ላምናግራችሁ ማለት ይከብዳል። ምክንያቱም የተናደደ ህዝብ ከማንም ጋር ውይይት አያደርግም በሰዓቱ ማለት ። ስለዚህ ቀን ይሰጡ። አሁን ሰላም እንዲፈጠር ብቻ ሰላም ላይ ይሰራ፣ በቃ እንዲረጋጋ ማለት ነው። ከዛ ከሶስት ቀን ከአራት ቀን በኋላ ውይይቱ ቢደረግ እመርቃለሁ፣ እንደኔ ማለት ይሄ እኔ ሀሳብ ነው። የህግ ባለሙያ የሆኑት አቶ የተባረክ አስፋው ከተማዋ አሁን ከገባችበት አጣብቅኝ እንድትወጣ ከመንግስትና ከወጣቶች የሚጠበቅ አለ ይላሉ። በሁለቱም በኩል ብናይ በሰላም እና በሰላም መንግስት እንደ መንግስት በየደረጃው በዚህ ውስጥ የተሳተፉትን ሰዎች የሃይማኖት መቻቻልን፣ እንዲሁም ሰዎች አብሮ የመኖርን የመሳሰሉትን እሴቶች ሊያዳብር የሚችል ስልጠናዎች ውይይቶች በተለይ ውይይት ማካሄድ አለበት ከወጣቱ ጋር የሚል እምነት አለ። ምንም ያለምንም ቅድመ ሁኔታ አንድ፣ ከመንግስት በኩል ሌላ ሁለተኛ ከመንግስት በኩል የህግ የበላይነት መረጋገጥ መቻል አለበት። እዚህ እዚህ ከተማ ላይ ትልቁ ችግር እኔ እንደ አንድ ህግ ባለሙያ የማየው የህግ የበላይነት የለም። ስለዚህ የህግ የበላይነት መሰል መቻል ይኖርበታል። ተጠያቂ ሊጠየቅ የሚገባው ከባለስልጣንም ሆነ ከተለያዩ የመንግስት ሹማምንት ጀምሮ ሊጠየቁ የሚገባቸው አካላቶች ተጠያቂነት መስፈን መቻል አለበት። ያ ካልሆነ ሰው ፍራስትሬት ያደርጋል። ሰው ፍራስትሬት ሲያደርግ ደግሞ የሚሄደው ወዳልተፈለጉ ድርጊቶች ነው። ይሄ በግልጽ የምናየው ነው። ከዚህ በፊትም የኖርንበት ነው። እያየ ነው። የዛሬ ዘጠኝ ወርና አንድ አመት ቀደም ያየ ነው እና ያስተዋል ነውም ነገር። ስለዚህ የህግ የበላይነት መስፈን ቅድሚያ ሊሰጠው የሚገባና ለነገ ይደር ተብሎ የሚታለፍ መሆን የለበትም። ይህንን ከጀርባ ሆነው ሲያስተባብሩ የነበሩ አካላት መንግስት ውስጥም ይኖራል፣ ግለሰብ ውስጥም ይኖራል። እነኛን ተጠያቂ እንዲሆኑ ማስቻል የመንግስት ቀዳሚ የስራው ኃላፊነት ነው። ሌላም ሕጋዊና ተመጣጣኝ የሆነ እርምጃ የሚባል ነገር አለ። ሕጋዊና ተመጣጣኝ እርምጃ ሊወሰድ ይገባል። መንግስት የመጀመሪያ የመንግስት የአንድ የትኛውም ሀገር መንግስት ግዴታ ሰላምና ፀጥታን ማስፈን ነው። የመጀመሪያ ተቀዳሚ የመንግስት ተግባር። ያ ከሆነ ደግሞ ተቀዳሚ ተግባሩን ለማከናወን የሚወስደው እርምጃ ተመጣጣኝና ህጋዊ መሆን አለበት። ተመጣጣኝና ህጋዊ ብቻ ሳይሆን አንዱን የእናት ልጅ አንዱን የእንጀራ እናት ልጅ እያረገ የሚለያይ ከሆነ ግጭቶቹ እየሰፉ እየሰፉ ከሰፈር ሰፈር እየተዛመቱ የሚሄዱ እንጂ የሚረግቡና የሚቀንሱ አይሆንም። ስለዚህ እነህ ሶስቱን ከመንግስት አካላት ይጠበቃል። ሌላው ከወጣቱ ወጣቱ ብዙ ቅሬታዎች ይኖሩታል። ብዙ ያልተፈቱለት ለሀያ ሰባት አመት ሲንጓተቱ የመጡ ከሰፈር ሰፈር እየተለየ ከቦታ ቦታ እየተለየ ከብሄር ብሄር እየተለየ ወዘተርፈ ሲሰሩ የነበሩ አድላዊ አሰራሮች፣ የመግፋት ነገሮች በከተማ ውስጥ ይስተዋላሉ። እነኛን ሊፈታለት ይገባል። አዎ ይገባል። ግን በምን አግባብ ነው የሚፈታው ከተባለ ሰላማዊ በሆነ መንገድ ዛሬ ትናንትና አይደለም። የተሻሉ ነገሮች አሉ። ከተጎጂዎች በደረሰ መረጃ መሰረት አራት ሰዎች በጥይት ተመትተዋል። ወጣት ጌትነት እንዲህ ይላል። ዛሬ ላይ እንዲሁም ወደ አራት ልጆች በመሳሪያ ተመትተዋል የሚል ኢንፎርሜሽን ደርሶኝ ነበር። ወደ አምስት ሰዓት አካባቢ ላይ መስቀለኛ ላይ ፈዋድ የሚባል ልጅ እግሩን ተመትቷል። ገንደቆሬማ አካባቢ አንፋሲካ የሚባል ልጅ እግሩን ተመትቷል። ባለኝ መረጃ ማለት ነው። የድል ጮራ ስራ አስኪያጅ አቶ ሙሄዲንም አራት ሰዎች ድንገተኛ ክፍል ሕክምና እየተደረገላቸው እንደሆነ ገልጸው የጉዳቱ መንስኤ ግን ጥይት መሆኑን እንዳላረጋገጡ ተናግረዋል። አሬ ገቡት አራት ናቸው። በጥይት የተመቱ ናቸው ወይስ ሌላ ጉዳት ነው? አሁን እንጂ አሁን ነገር አለኝትም አንደኛው አሰልት ስፔሻሊስትን እየጠበቁ ነው። አንደኛው እዛ ሰርጀሉ ይዞት እያየው ነው። ሌላኞቹ እንዲሁ እዛ ነርሶቹ ድሬት አድርጓቸዋል። ከመንግስት በኩል የኮሚኒኬሽን ቢሮ ኃላፊውና የፖሊስ ኮሚሽን ህዝብ ግንኙነት ለማግኘት ያደረግነው ጥረት አልተሳካልንም። ከሁለቱም በኩል ምላሽ ስናገኝ የምናስተናግድ መሆኑን እናስታውቃለን። ድሬዳዋ በኢህአዴግና ሶዴፓ ጥምረት የምትተዳደር ከተማ ነች። ከተማዋ እስከ 1990ዎቹ ድረስ የሀገሪቱ ሁለተኛ ትልቅ ከተማ የነበረች ሲሆን አሁን በማከላ ላይ ስታቲክስ ዘገባ መሰረት ስድስተኛ ደረጃ ላይ ትገኛለች በስራ አጥነት ከተማዋ ከቀዳሚዎቹ ታርታ የምትሰለፍ ስትሆን በልማትና መልካም አስተዳደር ላይ ፍትሐዊ ተጠቃሚ አይደለንም የሚል ቅሬታም በአንዳንድ ነዋሪዎቿ ይቀርብባታል ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ሸኮን ነኝ ድሬዳዋ ፕሮግራማችን በዚሁ አብቅቷል ደህና ደሩ